እኛ እነን በሁላችን እንደ ደብረ ታቦር አጠቃላይ ከተማ ነዋሪ ሆታ በጭፈራ በተኩስ ምን አዳሩን ያደረው አዳሩን የሚገርም ስሜት ነበረው። ሮኬት በየ አካባቢ ማፈጋት በየመጨፈር በመኪና ውስጥ ሮ ፕሮግራ በማጮ ምናምን እንደዚህ እንደዚህ አይነት በአመት ነበሩ። ይሄ ደግሞ በጣም ብዙ ሰው ትልቅ ሰለብሬት አርጎዳል። ዜናው መገናኛ ብዙሀኖች መገለጽ ከጀመረ በኋላ በኛ ወረዳው ያለው ቻግኒ፣ ዳንግላ እና እንጅባራ ህዝቡ እስኪነጋ አልጠበቀም። በከፍተኛ ወራት ስንጨፍር ነው ያመሸው። ያን ደስ የሚሸበር

ሰሚያ ነው ብሬስተኝ ነትረ በደስታ ስሜት ውስጠውጦ ያለው በኔም ጭምር ማለት ነው። በጣም በደስታ የተሞላ ነበረ። አኩስ ነበረ፣ ጭንፈራ ነበረ። ድል መከላከያ ሀይል እያሉ እየጨፈሩ ነበር። ማታውን እንዳለ ማለት ነው። እኛም ዘንድ ቆንጆ ነው የነበረ ምሽት ነው የነበረው። በጭፈራ መኪኖች ላይ ወጥቶ አንድ ላይ መኪኖችን በማንቀሳቀስ ባጃጆችን ታኩሱም ያው ነበረ የደመቀ ርችትም እየተኮሰ ማለት ነው። በወረዳዎቹ ሁሉ ነው የነበረ። በጫቋሪ ቡሬ፣ በቃ ሁሉ ቦታ ነው ግን ያለው እና የሰው ስሜት እንዲያውም በዘገየ ቁጥር ትንሽ ሰማርዛት ምናምን የሚለው ሁሉ ህዝቡ አለመታገስ ሁሉ ነበረ እና በጠበቀው ልክ ስለሆነ የተጠራቀቀው መዘዴትም መፍጠርም ብዙም Well, you know,